The Voice of America, VOA. Kadims, Radio በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ የዛሬ ሐምሌ ሀያ ሶስት ሁለት ሺ አስራ ሶስት ዓመተ ምህረት ምሽት ዝግጅታችን ጀመረ። ምግብና ምግብ ነክ ያልሆኑ ቁሳቁሶችን የጫኑ አርባ የጭነት ተሽከርካሪዎች ከሰመራ ወደ መቀሌ ጉዞ መጀመራቸውን የኢትዮጵያ መንግስት አስታወቀ። ትግራይ ክልል በሚገኙ የመጠለያ ጣቢያዎች ውስጥ ያሉ ኤርትራውያን ስደተኞች ወደ ሌላ ቦታ እንዲዛወሩ ተጠየቀ። በጸጥታ ስጋት ከወልዲያ ወጥተው የነበሩ የህብረተሰብ ክፍሎች ወደ ቀያቸው እየተመለሱ መሆናቸውን የከተማው ከንቲባ አስታወቁ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 943 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያዊው አትሌት ሶሎሞን ባረጋ በቶኪዮ ኦሊምፒክ በ10 ሺህ ሜትር የወርቅ ሜዳሊያ አግኝቷል። አትሌት በሪሁ አረጋዊ ደግሞ ዩጋንዳውያኑን አትሌቶች በመከተል በአራተኝነት ውድድሩን አጠናቋል። በዚህ ውድድር እንደሚያሸንፍ ተጠብቆ የነበረው አትሌት ዮሚፍ ቀጀልቻ ደግሞ በስምንተኝነት አጠናቋል። ሶሎሞን ባረጋን በመከተል ዩጋንዳውያኑ ጃሽዋ ቼፕቴጊ እና ጄከብ ኪብሌሞ ሁለተኛና ሶስተኛ በመውጣት ውድድሩን አጠናቀዋል። ዝርዝሩን ቆየት ብለን እናቀርባለን። በኢትዮጵያ የትግራይ ክልል የሚገኙ 100 ሺህ ሕጻናት በሚቀጥለው የአንድ ዓመት ጊዜ ውስጥ ለከፍተኛ የምግብ እጥረት እንደሚጋለጡ የተባበሩት መንግስታት የሕጻናት መርጃ ድርጅት አስጠነቀቀ። ይህም ጦርነት ውስጥ የሚገኘው ክልል ቀደም ሲል ከነበረው ዓመታዊ ቁጥር በአስር እጥፍ እንደሚበልጥ ነው ድርጅቱ የገለጸው። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። በትግራይ ክልል ጉብኝት አድርገው የተመለሱት የተባበሩት መንግስታት የህጻናት መርጃ ድርጅት ኃላፊዎች እንዳስታወቁት ጦርነቱ በህጻናት ጤንነትና ደህንነት ላይ ያስከትላል ተብሎ የተገመተውን አስከፊ አደጋ እንዳረጋገጡ አስታውቀዋል። የድርጅቱ ቃል አቀባይ ማርክሲ ሜርካዶ እንደተናገሩት የምግብ እጥረት ችግሩ የተባባሰው ህጻናቱና ቤተሰቦቻቸው ለመኖር የሚያስፈልጋቸው ምግብ የውሃ የጤና አገልግሎት፣ የተመጣጠነ ምግብና የንጽህና አገልግሎት ከፍተኛ ጉዳት ስለደረሰበት ነው። አስቸኳይ እርዳታ የሚያስፈልጋቸውን ህጻናትና ሴቶች ለመርዳት ወደ ትግራይ የማያቋርጥ ተደራሽነት እንፈልጋለን። አሁን ትግራይ በሚገኘው መጋዘን ውስጥ ያለን ስድስት ሺ ዘጠኝ መቶ ካርቶን የህይወት አድን ብቻ ነው። ይሄ በምግብ እጥረት ለተጎዱ ስድስት ሺ ዘጠኝ መቶ ህጻናት ብቻ ነው የሚያገለግለው። ሜርካዶ በትግራይ የሚገኙ በርካታ ሊደረስባቸው ያልቻሉ እና ላለፉት ወራት ምንም እርዳታ ያላገኙ ቦታዎችንም ጎብኝተዋል። እጅግ ተጨናንቀው ባሉ ንጽህናቸው ያልተጠበቁ ቦታዎች ላይ ተጠልለው የሚገኙ ቤተሰቦች ሁኔታ እንዳስደነገጣቸው የተናገሩ ሲሆን ያሉበት ሁኔታ ለተለያዩ የወረርሽኝ በሽታዎች እንደሚያጋልጥ ተናግረዋል። በሊዛ ሽሌ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዋና አስተዳዳሪ ሰማንታ ፓወር በሚቀጥለው ሳምንት በኢትዮጵያ ጉብኝት ያደርጋሉ። የጉብኝታቸው ዓላማ በግጭት በተጎዳውና የከባድ ረሃብ ስጋት እየጨመረ ወዳለበት የትግራይ ክልል የሰብአዊ ረድኤት ተደራሽነት እንዲኖር ግፊት ለማድረግ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። ዩኤስኤድ ባወጣው መግለጫ ሰማንታ ፓወር በአዲስ አበባ የኢትዮጵያ ባለሥልጣናትን በማነጋገር በትግራይ ክልል ረሃብን ለመከላከል ያልተገደበ የሰብአዊ ረድኤት ተደራሽነት እንዲፈቀድና በሌሎችም በግጭት በተጎዱ የሀገሪቱ አካባቢዎች አጣዳፊ ችግር ላይ ላሉ ሰዎች መድረስ የሚቻልበት መንገድ እንዲመቻች ግፊት እንደሚያደርጉ አስታውቀዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዋና አስተዳዳሪዋ ፓወር ነገ ቅዳሜ በሚጀምረው ጉዟቸው ሱዳንንም እንደሚጎበኙ መግለጫው አስታውቋል። በዚያ ከበርካታ አሰርት አምባገነን አገዛዝ በኋላ የተቋቋመውን በሲቪሎች የተደገፈ የሽግግር መንግሥት ለማገዝ ምዕራባውያን ሀያላን ጥረት እያደረጉ መሆኑን ዘገባው ጨምሮ አውስቷል። የተባበሩት መንግሥታት ድርጅት ወደ ትግራይ ተጨማሪ እርዳታ የማይገባ ከሆነ መቀሌ ከተማ ውስጥ ከዚህ የአውሮፓውያን ሐምሌ ወር በኋላ ችግር ላይ ላሉ ሰዎች የሚታደል ምግብ እንደማይኖር ማስጠንቀቁን ዘገባው አስታውሷል። በቅርቡ የምግብ እርዳታ በጫኑ የዓለም የምግብ ፕሮግራም የጭነት መኪናዎች ኮንቮይ ላይ ከደረሰው ጥቃት ወዲህ ወደ ትግራይ የሚያስገቡ መንገዶች በሙሉ በጸጥታ ችግር የተዘጉ መሆናቸውን የኤኤፍፒ ዘገባ ጨምሮ አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜና ስናመራ በትናንት የጤና ሚኒስቴር የወረርሽኙ ዕለታዊ ይዞታ አህዞች ሰንጠረዥ መሠረት በዕለቱ የ6803 ሰዎች ናሙናዎች ተመርምረው 476ቱ ላይ ቫይረሱ ተገኝቷል። በዕለቱ የአምስት ሰዎች ሕይወት በኮቪድ ሳቢያ እንዳለፈም ይገልጻል። አጠቃላዩ ለቫይረሱ የተጋለጡት ሰዎች ቁጥር 279629 መድረሱን ሰንጠረዡ ያመለክታል። ከ11850ው በስተቀር የተቀሩት ሙሉ በሙሉ ያገገሙ መሆናቸውን ነው የሚያሳየው። እስከ ትናንት በነበረው ጊዜ ለሕልፈት የተዳረጉት ደግሞ 4381 መድረሳቸውን ዕለታዊ ሰንጠረዡ ጠቁሟል። በኮቪድ-19 ክትባት መዳረስ ረገድ ደግሞ ክትባቱን የወሰዱት ሰዎች ቁጥር 2,204,417 መድረሳቸውን ነው ዜናው ያወሳው። በተዛመደ ዘገባ የዓለም የጤና ድርጅት ከ54ቱ የአፍሪካ ሀገሮች ውስጥ 47ቱ እስከ መጪው መስከረም በሚኖረው ጊዜ ውስጥ ከህዝባቸው አስር ከመቶውን የኮቪድ-19 ክትባት እንዲያስከትቡ የታለመላቸው ግብ የሚሳካ አይሆንም ብሎ እንደሚሰጋ አስታወቀ። ቀደም ብሎ ለአፍሪካ ሀገሮች የክትባት ዘመቻ ይህን ግብ የተለመው ዋናው የዓለም የጤና ፖሊሲ አውጪ አካል የሆነው የዓለም የጤና ጉባኤ ነው። ለምሽቱ ያለን ዜና በዚሁ ያበቃል። አድማጮች የዜናውን ሰዓታችንን ከማጠናቀቃችን በፊት የቶኪዮ ኦሎምፒክ ወደ ስፖርታዊ ክንውኖች እንውሰዳችሁ። ሀብታሙ ስዩም ጥቂት ደቂቃዎች አብራችሁ ይቆያል። የቶኪዮ ኦሎምፒክ ስፖርታዊ ክንውኖች ቀጥለዋል። ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ አመሻሹን አግኝታለች። በ10 ሺህ ሜትር የወንዶች ውድድር ሰለሞን ባረጋ አንደኛ በመውጣት ኢትዮጵያን በክብር መዝገብ ላይ እንድትሰፍር አድርጓል። 25 ዙሩን ሩጫ በ27 ደቂቃ በ43 ሰከንዶች ከ22 ማይክሮ ሰከንዶች በሆነ ሰዓት አጠናቋል። በውድድሩ ከፍተኛ ግምት ተሰጥቶት የነበረው በርቀቱ የዓለም ክብረ ወሰንን ያዘው ዩጋንዳዊው ጆሹዋ ቺፕትጌ በ41 ማይክሮ ሰከንድ ዘግይቶ በመግባት የብር ሜዳሊያን ሲያሸንፍ፣ ሌላኛው የሀገሩ ልጅ እንዲሁም የዓለም ግማሽ ማራቶ ሰራዊቱን የ2020 ዓ ም ባለድል ጄኮብ ኬሌሞ በ66 ሰከንዶች ዘግቶ የነሐስ ሜዳሊያ አሸናፊ ሆኗል። በዛሬ ዕለት እንዲሁ በተደረገ የ50 ሜትር ነጻ የዋና ውድድር ኢትዮጵያ ተሳትፋለች። የኢትዮጵያን ባንዲራ በመክፈቻው ቀን ያነገበው አብዱል መልክ ተውፊቅ ሙክታር በተሳተፈበት የምድብ ሶስት ማጣሪያ ውድድር ስድስተኛ ወጥቷል። ወደ ቀጣይ ዙርም ማለፍ ሳይችል ቀርቷል። በትናንት ነ ዕለት የተካሄዱ ውድድሮችን ለማስታወስ ያክል በወንዶች የሶስት ሺህ ሜትር መሰናክል የማጣሪያ ውድድር ተካሂደዋል። በምድብ አንድ ኢትዮጵያዊው ለመቻ ግርማ ጃፓናዊውን ራዩጂ ማዩራንና ኬንያዊውን ቤንጃሚን ኪጊንን በማስከተል አሸንፏል። ወደ ፍጻሜው ውድድር ማለፉንም አረጋግጧል። በምድብ ሁለት ኬንያዊው አብርሃም ኪቢዮት አንደኛ ሆኖ ውድድሩን ሲያጠናቅቅ ኢትዮጵያዊው ጌትነት ዋለ ሁለተኛ፣ ጣሊያንን የወክለው አህመድ አብዱልዋህድ ሦስተኛ በመሆን ወደ ፍጻሜው አልፈዋል። በሴቶች ስምንት መቶ ሜትር ውድድር ሀብታም አለሙ በምድብ ሶስት የዩናይትድ ስቴትስዋን ኤቲንግ ሙኑን ተከትላ በመግባት ለቀጣይ ዙር አልፋለች። ፖላንዳዊቷ ጆዋና ጆዝዊክ የሦስተኛ ደረጃን ይዛለች። የሩብ ፍጻሜው ውድድር በነገው ዕለት ይደረጋል። ከአትሌቲክሱ ሳንወጣ ለአህጉር አፍሪካ በክብረ ወሰንነት የተመዘገበ ውጤት በትናንትናው ዕለት ተመዝግቧል። የአይቬሪ ኮስ ተወዳዳሪ ማሪ ጆሴ ታሉ በሴቶች የመቶ ሜትር ማጣሪያ ውድድር በምድባ ውስጥ የተደለደሉትን ቀድማ የገባች ሲሆን ያስመዘገበችው ሰዓትም 10 ሰከንድ ከ78 ማይክሮሰከንዶች ብቻ ነበረ። የዜና እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ በሜዳሊያ ብዛት እየመራች ትገኛለች በ14 የወርቅ በ16 የብርና በ11 የነሐስ በአጠቃላይ በ41 ሜዳሊያዎች ቻይና በ18 ወርቅ በ9 ብርና በ11 ነሐስ በአጠቃላይ በ38 ሜዳሊያዎች ትከትላለች የራሽያ ኦሎምፒክ ኮሚቴ በ10 ወርቅ በ13 ብርና በ10 ነሐስ በአጠቃላይ በ33 ሜዳሊያዎች የሶስተኛ ደረጃን ይዟል ለአርብ ምሽት የዜና ሰዓት የተያዘው ጊዜ ተጠናቋል። ወደ መደበኛ ዝግጅታችን እናልፋለን። ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ124 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 23 2000 13 ዓ ም ዝግጅታችን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርባ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ምግብና ምግብ ነክ ያልሆኑ እቃዎችን የጫኑ አርባ የጭነት ተሽከርካሪዎች ከሰመራ ወደ መቀሌ መጓዝ መጀመራቸውን የኢትዮጵያ መንግስት አስታወቀ። የስድስት ቀናት የኢትዮጵያ ጉብኝታቸውን በትላንትና እለት የጀመሩት አዲሱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያይተዋል። በውይይቱ ወቅት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስት የአንድ ወገን ሰብአዊ የተኩስ አቁም ቢያውጅም ህወት ግን ህጻናትን መሳሪያ እንዲታጠቁ እስከማድረግ ድረስ የኃይልና የግጭት ተግባር ስለመቀጠሉ አብራርተው፣ ኦቻ የህወሓትን ድርጊት እንዲያወግዝ አሳስበዋል። ከፕሬዚዳንት ሳህለ ወርቅ ዘውዴም ጋር የተወያዩት ሚስተር ግሪፊትስ በበኩላቸው በትግራይ ያለው የድጋፍ አቅርቦት መመናመን እንደሚያሳስባቸውና ተጨማሪ የአቅርቦት መስመሮች መኖር እንደሚገባቸው ገልጸዋል። ኬኔዲ አባተ ዝርዝራለሁ በኢትዮጵያ የስድስት ቀናት ጉብኝታቸውን በትናንትናው እለት የጀመሩት አዲሱ የተባበሩት መንግስታት የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ከኢትዮጵያ ከፍተኛ ባለስልጣናት ጋር ተወያይተዋል። በቅርቡ የሰብአዊ ጉዳዮች ምክትል ዋና ጸሐፊ ሆነው የተሾሙት ማርቲን ግሪፊትስ ካገኟቸው ባለስልጣናት መካከል ፕሬዝደንት ሳህለ ወርቅ ዘውዴ የሚገኙ ሲሆን ሁለቱ አካላት በትግራይ ክልል ስላለው የጸጥታና የሰብአዊ እርዳታ ጉዳዮች ስለመወያየታቸው ፕሬዝደንቷ ገልጸዋል። ሲሰራቸውም ሚስተር ግሪፊትስ ተመድ የኢትዮጵያን ሁለንተናዊ ፍላጎቶች በሚያሟላ መልኩ መስራት እንደሚፈልግና ከሀገሪቱ ጋር ያለውን ግንኙነት ለማጠናከር እንደሚሰራ ስለመግለጻቸው የኢትዮጵያ ፕሬዝደንት ጽህፈት ቤት በማህበራዊ ድረገጹ አስነብቧል። ፕሬዝደንቷ በበኩላቸው አሳሳቢ የሆኑትን ሰብአዊ ተግዳሮቶች ለመቅረፍ ከተመድ ጋር ያለውን ግንኙነት ማጠናከር እንደሚያስፈልግ ስለማሳሰባቸው ነው ጽህፈት ቤታቸው የጠቆመው። በተመሳሳይ ማርቲን ግሪፊትስ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ጋርም ተገናኝተው በተመሳሳይ ጉዳይ ላይ ተወያይተዋል። የውጭ ጉዳይ ሚኒስቴር በድረገጹ እንዳስታወቀው በሁለቱ ወገኖች መካከል በተደረገው ውይይት ላይ አሁን ላይ በሚስተር ግሪፊትስ የሚመራው የተመድ የሰብአዊ ድጋፍ ማስተባበሪያ ቢሮ ኦቻ እንደ ጎርጎሮሳውያኑ ከ984 ጀምሮ ለኢትዮጵያ የሚያደርገውን ድጋፍ እያደነቁት አቶ ደመቀ በተቋሙ ላይ ወቀሳም አቅርበዋል። ምክትል ጠቅላይ ሚኒስትሩ በትግራይ ክልል ካለው ሁኔታ ጋር በተያያዘ ኦቻ በመግለጫዎቹ ና በሪፖርቶቹ ትክክለኛ ያልሆነ መረጃ እያወጣ ን ገልጸው ይህም የኢትዮጵያን መንግስት እጅግ እንደሚያሳስበው አብራርተዋል። መንግስት የአንድ ወገን ሰብአዊ የተኩስ አቁም ቢያውጅም ህወሓት ግን ህጻናትን መሳሪያ እንዲታጠቁ እስከ ማድረግ ድረስ የኃይልና የግጭት ተግባር ስለመቀጠሉ ተናግረው ኦቻ የህወሓትን ድርጊት እንዲያወግዝ አሳስበዋል። በህወሓት የግጭት ተግባር ምክንያት 170 የጭነት መኪኖች ሰመራ ውስጥ መቆየታቸውን የገለጹት አቶ ደመቀ ረቡዕ ዕለት 40 የሚጠጉ ምግብና ምግብ ነክ ያልሆኑ ዕቃዎችን የጫኑ የጭነት መኪኖች ወደ መቀሌ መጓ መጓዝ ስለ መጀመራቸውም ገልጸዋል። በሕወሓት የተከፈቱ ባሏቸው አዳዲስ ጥቃቶች ምክንያት ወደ 220 ሺ የሚጠጉ ሰዎች ከአፋርና ከአማራ ክልል ስለመፈናቀላቸውም ነው የተናገሩት። ሚስተር ግሪፊትስ በበኩላቸው ኢትዮጵያ ያወጀችውን የተናጠል ተኩስ አቆም እንዲሁም ለኦቻ የምታደርገውን ድጋፍ ማድነቃቸውን የገለጸው ውጭ ጉዳይ ሚኒስቴር አክለውም በትግራይ ክልል ያለው የድጋፍ አቅርቦት መመናመን እንደሚያሳስባቸውና ተጨማሪ የአቅርቦት መስመሮች መኖር እንዳለባቸው አስምረውበታል ብሏል። የዓለም ምግብ ፕሮግራም ኃላፊ ዴቪድ ቢስሌ በትግራይ ትግራይ ክልል የሚገኘው የድርጅቱ የምግብ አቅርቦት ዛሬ እንደሚጠናቀቅ መግለጻቸውን ተከትሎ የእርዳታ አቅርቦት መስመሮች እንዲከፈቱ የተለያዩ አካላት ጫና በማሳደር ላይ ይገኛሉ። ከሚስተር ግሪፊትስ አስቀድመው በኢትዮጵያ ጉብኝት ያደረጉት የተመድ የፖለቲካና የሰላም ግንባታ ጉዳዮች ምክትል ዋና ጸሐፊ ሮዝመሪ ዲ ካርሎም በዚሁ ጉዳይ ከኢትዮጵያ ባለስልጣናት ጋር የተወያዩ ሲሆን፣ የዩኤስኤአይዲ ኃላፊ ሰማንታ ፓወርም በዋናነት በዚሁ ጉዳይ ላይ ለመወያየት በሚቀጥሉት ቀናት አዲስ አበባ እንደሚገቡ ይጠበቃል ይጠበቃል። ሕፃናትን ለጦርነት መልምሏል፣ እንዲሁም የእርዳታ መስመሮችን ዘግቷል፣ በሚል በፌዴራል መንግስት የሚቀርብበትን ውንጀላ የሚያጣጥለው ህወሀት በድርድር ላይ የተመሰረተ የተኩስ አቁም ስምምነት ላይ ለመድረስ በቅድመ ሁኔታነት ካስቀመጣቸው ነጥቦች አንዱ የሰብአዊ ድጋፍ አቅርቦት መስመሮች ይከፈቱ የሚል ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ትግራይ ክልል ውስጥ በሚገኙ መጠለያ ጣቢያዎች ውስጥ ያሉ ኤርትራውያን ስደተኞች ላይ ጥቃት እየተፈጸመ መሆኑን በመግለጽ መፍትሄ እንዲሰጣቸው የሚጠይቅ ሰልፍ ያካሄዱት በአዲስ አበባ የሚገኙ የኤርትራ ስደተኞች ከተባበሩት መንግስታት ድርጅት ምላሽ እየጠበቁ መሆኑን ገለጹ። ስደተኞቹ ትላንት ባደረጉት ሰልፍ ትግራይ ክልል በሚገኙ መጠለያ ጣቢያዎች የሚገኙ ኤርትራውያን ስደተኞች ጥቃት እየደረሰባቸው ስለሆነም ወደ ሌላ ቦታ ይዛወሩ ሲሉ ጠይቀዋል። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ አስተዳደር ኤጀንሲ በበኩሉ ለስደተኞች የደህንነት ከለላ እየሰጠን ነው ሲል ገልጿል። ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ማብራሪያ ለማግኘት ያደረገችው ሙከራ እንዳልተሳካ ገልጻ ፀሐይ ዳምጠው ተከታዩን ዘገባ ታስደምጠናለች። በአዲስ አበባ ከተማ በሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ጽህፈት ቤት ፊት ለፊት ነው ኤርትራውያን ትናንት ሰላማዊ ሰልፍ ያካሄዱት። አቶ ሄርሞን ነጋሽ ከእነዚህ ኤርትራውያን አንዱ ሲሆኑ በትግራይ ክልል በሚገኘው የፃፂ የስደተኞች ካምፕ ውስጥ ሲኖሩ እንደነበር ገልጸው ከሰባት ወር በፊት በካምፑ ላይ ጥቃት በመድረሱ ወደ አዲስ አበባ እንደመጡ አስረድተዋል። አሁንም በክልሉ ሌሎች ካምፖች የሚገኙ ወገኖቻችን የጥቃቱ ሰለባ እየሆኑ ነው በማለትም የሰልፉን ዓላማ ገልጸዋል። እዛ ትግራይ ካምፕ ያሉ በማይ ዓይኒ እና በአዳሃሪሽ እዛ የተገደሉ የሞቱ ስላሉ ምንም አይነት የሕክምናና የምግብ አቅርቦት ስለሌላቸው እነሱ ወደ ዋስትና ያለበት ቦታ እንዲወጡ ነው የሰልፍ ዓላማው መጀመሪያ። ሁለተኛ ዓላማ ደግሞ እዚህ ተፈናቅለን የመጣን ከህንጻትና ከሽመልባ አዲስ አበባ ከገባን ሰባት ወር ሆነዋል። እዚህ ከመጣን አራ ይሁን ዲሳር ደግሞ ምንም አይነት አገልግሎት አልሰጠንም። የሕክምና ይሁን የመታወቂያም ምንም አይነት ነገር አልሰጠንም። ሶስተኛ ዓላማ ደግሞ እዚህ አዲስ አበባ በአራና በኤሊሳር የሚደረግ በሊ ኤርትራው ስደተኛ የሚፈቀደው አገልግሎት በአግባቡ እንዲሄድ ነው የነበረው። አቶ ተስፋውም ካሳም ሌላው በሰልፉ የተሳተፉት ኤርትራዊ ስደተኛ ናቸው። በሰልፉ ላይ ላነሷቸው ጥያቄዎች ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የተሰጣቸውን መልስ እንዲያብራርቷል። ትናንትና የተሰጠን መልስ አሁን የሶስት ወር አገዝና የመታወቂያ የሶስት ወር ጊዜያዊ ይሰጣቸዋል። የሪሰንትመንት ጉዳይ ሌላ ነገሮች ደግሞ እኛ ብለማን ወስነ ነው በአስራ አምስት ቀን እናስታውቃቸዋለን መልስ ብለናል። በትግራይ ክልል ተጠልለው በአራት ካምፖች ይኖሩ ከነበሩ የኤርትራ ስደተኞች ከአምስት ሺህ በላይ የሚሆኑት በአዲስ አበባ ከተማ እንደሚገኙ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ኤጀንሲ ገልጿል። አቶ በአካል ንጉሴ የኤጀንሲው ቃል አቀባይ ናቸው። ስደተኞቹ የወጡት በህጻጽና ሽመልባ የስደተኛ መጠለያ ጣቢያዎች ከሰባት ወር ከስምንት ወር በፊት ሕወሓት ጥቃት መክፈቱን ተከትሎ የስደተኛ መጠለያ ጣቢያዎቹ ስለተዘጉ ነው የወጡት። ስደተኞች የተወሰኑት ወደ ማይ ዓይኒና አዲ ሃሩሽ ስደተኛ መጠለያ ጣቢያዎች ወደ ዘጠኝ ሺህ የሚሆኑ ስደተኞች ገብተዋል። ከአምስት ሺህ በላይ ደግሞ አዲስ አበባ ውስጥ ተመዝግበዋል። እውነታው ምንድን ነው? ስደተኞች ከተማ በሚገቡበት ጊዜ የኢትዮጵያ መንግስት የደህንነት ጥበቃ ያደርጋል። ሆኖም ግን የተለያዩ አገልግሎቶችን የሚሰጡት ዓለም አቀፍ ተቋማት ናቸው። ለምሳሌ ምግብ፣ በስደተኛ ጣቢያ ውስጥ ምግብ የማቅረብ ድርሻ የደብሊው ኤፍ ፒ እና የሌሎች አጋር አካላት ነው። መጠለያ የሚሰሩ አሉ። ኃይል ያቀርባሉ ለመሰረታዊ ፍላጎቶቻቸው ማሟያ የሚሆኑ ሌሎችንም ግባቶች የሚያሟሉ አጋር ድርጅቶች አሉ። ዓለም አቀፍና ሀገር በቀል እንደ አራ የከተማ ስደተኝነት እውቅና ቢሰጣቸው እንኳን እነዚህ ገና አመልካች ናቸው። ቢሰጣቸው እንኳን የተለያዩ ድጋፎችን የምናደርገው እኛ አይደለም። ዓለም አቀፍ ተቋማት ናቸው። አቶ በአካል አክለውም ኤጀንሲው ዋና ስራው ለስደተኞች የደህንነት ከለላ መስጠት ነው በማለት በአዲስ አበባ ሆነ በትግራይ ክልል ያሉ የኤርትራ ስደተኞችን በተመለከተ እየተሰራ ያለውን ስራ አስረድቷል። የኢትዮጵያ መንግስት የስደተኞችና ከስደ ከተመላሾች ጉዳይ ኤጀንሲ ችግሩ የደረሰባቸው አካባቢዎችና አሁንም በማያይኒና አዲሀሩሽ ጥቃት እየደረሰባቸው ያሉ ስደተኞችን ደህንነታቸው ሊጠበቅ ወደሚችል አካባቢ ለማዛወር አስፈላጊውን ቅድመ ዝግጅት አድርገናል። በእኛ በኩል ለምሳሌ ዳባት ላይ ዘጠና አንድ ሄክታር መሬት ተቀብለን የተለያዩ ዓለም አቀፍ ተቋማት መጥተው መጠለያ ጣቢያዎችን እንዲሰሩ ሁኔታዎችን እያመቻቸን ነው። በጊዜያዊነት ለሚመጡ ስደተኞች ጊዜያዊ መጠለያ አዘጋጅተናል። ትምህርት ቤቶችን እና የተለያዩ ተቋማትን ከአማራ ክልል መንግስት እና ከአካባቢ መስተዳደር አካላት ተነጋግረን ያን አድርገናል። ለመጡ ወደ መቶ የሚደርሱ ስደተኞች አስፈላጊ የምግብ አቅርቦት አለ እዛ ቦታ ላይ። እንደ መንግስት በኛ በኩል ኃላፊነታችንን ተወሰናል ብለን ነው ምናምነው። አዲስ አበባ ላይ ያሉት እንግዲህ የተለየ ጥቃት እንዳይደርስባቸው በየአካባቢው ሪፖርት ያደረጉትን ነው የተመዘገቡትን በያሉበት አካባቢ በሚኖሩበት አካባቢ ጥቃት እንዳይደርስባቸው አስፈላጊው ከለላ ይሰጣል። ችግሮችን ሲያጋጥሙ መፍትሄ እንሰጣለን። የኛ ተቋም በቀጥታ የሚመለከታቸው ክፍሎች አሉ። ይህን የሚከታተሉ ያንን ሄዶ በማንኛውም ጊዜ ችግራቸው እንዲፈታ ያደርጋል። የሚመለከታቸው ዓለም አቀፍ ተቋማትም ድጋፍ እንዲያደርጉ በተለያየ ጊዜ መግለጫዎች አውጥተናል። ጥሪ አቅርበናል። በእኛ በኩል በድጋፍ ላይ የተመሰረተ የከተማ ስደተኝነት ለመስጠት ፈቃደኝነቱን አሳይተናል። ነገር ግን የሚጠበቀው ድጋፍ እስካሁን ድረስ ወደፊት አልመጣም። በዚህ ጉዳይ ላይ በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ኃላፊዎችን ማብራሪያ ለመጠየቅ ያደረግነው ጥረት ለዛሬ አልተሳካም። ራሱን የትግራይ ክልል መንግስት ብሎ የሚጠራው በህወት የሚመራው አካል ባወጣው መግለጫ በኤርትራውያን ስደተኞች ላይ ጥቃትና መፈናቀል እየደረሰ መሆኑን የሚገልጽ ሪፖርቶች በእጅጉ እንዳሳሰቡት አመልክተዋል። በተባበሩት መንግስታት የሚመራ ዓለም አቀፍ ምርመራ እንዲካሄድ እንጠይቃለን በማለትም አክለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው እየተከታተላችሁ ያላችሁት ወደ ተከታዩ ዘገባችን እንወስዳችኋለን። ከወልዲያ ከተማ በጸጥታ ስጋት ወጥተው የነበሩ የህብረተሰብ ክፍሎች ወደ ቀያቸው እየተመለሱ መሆኑን የከተማዋ ከንቲባ አስታወቁ። ከአሜሪካ ድምጽ ራዲዮ ጋር ቆይታ ከነበራቸው ከንቲባ የስጋቱ ምንጭ በማህበራዊ የትስስር ገጾች የሚተላለፉ የሀሰት መልእክቶችና ፕሮፓጋንዳዎች ናቸው ብለዋል። መስፍን አራጌ ከንቲባውን በስልክ አግኝቷቸዋል። መሀመድ ያሲን ይባላሉ ወልዲያ ከተማ ከንቲባ። አቶ መሀመድ ያሲን የወልዲያ ከተማ ከንቲባ፣ በቅድሚያ ላመሰግነው ተወዳለሁኝ። ወልዲያ በአሁኑ ሰዓት ያላት የጸጥታ ሁኔታ ምን ይመስላል? ከተማችን ወልዲያ አሁን ባለው ነባሪያ ሁኔታ እጅግ በጣም ፍጹም ሰላም የሆነ እያንዳንዱ እንቅስቃሴ በተረጋጋ ሁኔታ እየተከናወነ የሚገኝበት ሁሉም አገልግሎት ሰጪ ተቋማት ወደ መደበኛ ስራቸው የተመለሱበትና ከሞላ ጎደል ወደ ቀድሞ ሰላሟ የመጣች አይመጣችና ሁሉም አይነት እንቅስቃሴ ወደ ሂደቱ መጥቶ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው ምንም አይነት ስጋት ሊሆን የሚችል አንዳችም ነገር አለመኖሩ ነው። አሁን እየተንቀሳቀስን እያየን ያለ ነው። የተወሰኑ የከተማዋ ነዋሪዎች ከቀናት በፊት ወደ አጎራባች ከተሞች ሸሽተው መሄዳቸው የተነገረ ሲሆን ይህ ደግሞ የሀሰት ፕሮፓጋንዳ ያስከተለው ተጽዕኖ እንደሆነ ነው ከንቲባው በተለይ ለአሜሪካ ድምጽ ሬዲዮ ያስረዱት። ትህነግ እየተሸነፈ ያለ እየከሰመ እየመጣ ያለ ድርጅት ቢሆንም ነገር ግን ጉልበቱ አድርጎ እየተንቀሳቀሰበት ያለው የሀሰት ወሬዎችንና አሉባልታዎችን በተለያዩ ከተሞች በማስፋት ሰራዊቱ ደጀን እንዲያጣ አካባቢው ተረጋግቶ እንዳይቀጥል እና ውስጥ ላይ ተርገው በሚገቡ አካላት በመበጥበጥ ከተማዋን የተቆጣጠረ ለማስመሰል የሚነዛው ወሬ በጣም ተስፋፍቶ እየቀጠለ ነው ያለው። ስለዚህ እንደ ከተማችንም የትህነግ አሸባሪ ቡድን ወደ ከተማችን እየመጣ እንደሆነ ያልተጨበጠ፣ ያልሆነ፣ ያልተደረገ ግን ይህንን አስመልክቶ ወሬዎች በመስፋፋታቸው ምክንያት የህብረተሰብ ክፍላችን ወደ ቅርብ ወደሚገኙ ከተሞች ለመንቀሳቀስ ጥረት አድርጎ ነበር። ነገር ግን ይሄ ተራ ወሬ በከተማችን እንደተባለው አይነት ያልተፈጸመ መሆኑን ተለሊቱ ጭምር ቀንም በመታገዝ ህብረተሰባችንን የማስገንዘብ የማሳወቅ ወጣቱ ይህን ተገንዝቦ በየአካባቢውና በየመንደሩ እየገባ ማህበረሰቡ በበሬ ወለደ አሉባልታ ከቀዬው ከነበረበት ቦታ እንዳይፈናቀል የማስገንዘብ ስራ በመስራታችን በርከት የሚለውን ማህበረሰብ ባለበት እንዲቆም የማድረግ ስራ ተሰርተዋል። በተከታታይ ተሰራ ባሉት የግንዛቤ ስራ እና የቤት ለቤት ቅስቀሳ ከተማውን ለቀው ሊወጡ የነበሩ ተረጋግተው እንዲቆዩ በስጋት የሚወጡት በርካቶቹ ተመልሰው እንዲገቡ መደረጉን አስታውቀዋል። በአካባቢው ባለው የጸጥታ ስጋትም ከአጎራባች ወረዳዎች ተፈናቅለው ለመጡ ሰዎች ድጋፍ እየተደረገ መሆኑን ከንቲባው ገልጸዋል። እሰና የህብረተሰብ ክፍሎች ከአላማጣም ከራያም ወደ ከተማችን ከቀያቸው ተፈናቅለው የመጡ የህብረተሰብ ክፍሎች ነበሩ። እነዚህን ወንድምና እህቶቻችንን በአምስት የተመረጡ ጊዜያዊ መጠለያ ቦታዎች ላይ እንዲሰጡ በማድረግ የከተማው ማህበረሰብ ከትንሽ ከትልቅ ከእናት ከአባት ያላቸውን ነገር እያዋጡ ቁርስ፣ ምሳ፣ እራት እየመገቡ ይገኛሉ። ተመሳሳይ አይነት መሰባሰብ ሲኖር የጤና እክል እንዳይገጥማቸውም በከተማ አስተዳደር ደረጃ የጤና ኮሚቴ ለማዋቀር አስፈላጊውን የሆነ የጤና ምርመራና እንክብካቤ እየተደረገላቸው ይገኛሉ። በተለይም ማህበረሰቡ አብ ነቱን ያስመሰከረበት ወጣቱ ታሪካዊ ኃላፊነቱን የተወጣበት የሰብአዊ ድጋፍ ተደርጓል ብለዋል። የከተማችን ማህበረሰብ በተለይ ወጣቱ ከፍተኛ ሚናውን እየተወጣ ከከተማውና ከቀበሌው አመራር ጋር እየተቀናጀ የእነዚህ ወንድምና እህቶቹን ማድ የማገራት ስራ እየተሰራ ነው ያለው። ይህም ብቻም ሳይሆን ድንገት ከቀያቸው ተሰደው የመጡ እንደመሆናቸው መጠን ለእነዚህ የሚሆን ለህጻናት፣ ለአዋቂዎች፣ ለእናቶች አልባሳት ይዞ በመምጣት አስፈላጊውን ድጋፍና እንክብካቤ እየተደረገ ነው ያለው። ከዚህም መካከል ኦልሞስት አንዳንዶቹም በቅርብ ርቀት የሚገኙት ወደ ቦታ ወደ ቀያቸው የባስ የሚመልሱበትን አግባብ በማመቻቸት እየሄዱ ይገኛሉ። አሁን በከተማችን በቁጥራቸው ውስን የሆኑ ወንድና እህቶቻችንን በተለመደው አግባብ ባለፉት ቀናት እንዳደረግነው ሁሉ ዛሬም ተመሳሳይ አይነት ድጋፍና እንክብካቤ እየተደረገላቸው ይገኛል። ምናልባት በመገመት ይቻል የሆነ እንደው ተፈናቅለው የመጠተን በቁጥር ለማስቀመጥ ቁጥረን አለዝናቸው ይህን ያህል ለማለት ያስቸግረኛል። አቶ መሐመድ የወልዲያ ከተማ ከንቲባ፣ በድጋሚ ከወልዲያ በስልክ መስመሬ ተገኝተው ለሰጡኝ ማብራሪያ ላመሰግነ ነው። ይህ በእንዲህ እንዳለ መንግስት የህልውና ዘመቻ ሲል የጀመረውን እንቅስቃሴ የደገፈ ትዕይንተ ህዝብ በኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ዛሬ ተካሂዷል። ሰልፈኞቹ ኢትዮጵያ በሉዓላዊነቷ ተደራድር አታውቅም፣ የውጭ ጣልቃ ገብነት እናወግዛለን፣ ፍላጎታችንን በምርጫችን ግልጽ አድርገናል፣ የትግራይ ህዝብ ወንድማችን ነው የሚሉና ሌሎች መፈክሮችን ይዘው ወጥተዋል። የከተማዋ ከንቲባ ኡመር አስዋብ ኢትዮጵያን ለማፍረስ እየሰሩ ስለሆነ አገራዊ ጥሪውን ተቀላቀሉ ሲሉ ጥሪ አስተላልፈዋል። የ የዞን ዋና አስተዳዳሪ አህመድ ሐሰንም የአገር ውስጥ ባንዳ ሲሉ የጠሯቸውን የውጭ ኃይሎች በመጠቀም ኢትዮጵያን እንደ ሶሪያ፣ አፍጋኒስታንና ሊቢያ ለማተራመስ እየሰሩ መሆናቸውን አመልክተው ህዝቡ እውነተኛውን ድጋፍ በማድረግ አገር የመታደግ ኃላፊነቱን እንዲወጣ ጠይቀዋል። የሃይማኖት አባቶችና አባገዳዎች በስፍራው ለተገኘው ታዳሚ መልእክት ማስተላለፋቸውንና ወደ ግንባር ለመዝመት የተዘጋጀውን ኃይል መርቀው መሸኘታቸውን ከኦሮሞ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የደረሰን መረጃ ያመለክታል። የህወሓት ቃል አቀባይ ጌታ ያላቸው ረዳ አስነበቡት በተባለው መልእክት ተኩስ ለማቆም ቅድመ ሁኔታዎችን ማሻሻላቸውን ገልጸው የሽግግር መንግስት እንዲቋቋም ሁሉንም የፖለቲካ ተዋናዮች ያካተተ የፖለቲካ ሂደት እንዲጀምር፣ የአማራና የኤርትራ ወታደሮች ከትግራይ ክልል እንዲወጡና ድንበር ወደ ነበረበት እንዲመለስ፣ የ2013ና የ2014 በጀት እንዲለቀቅ፣ የሰብአዊ እርዳታ መግቢያዎች ሁሉም ተከፍተው በሁሉም አይነት ትራንስፖርት እርዳታ እንዲገባ የሚሉና ሌሎች ተሻሻሉ የተባሉ ቅድመ ሁኔታዎችን አቅርበዋል። በወሎ ዩኒቨርሲቲ የህግ ትምህርት መምህር ደጀኔ ማነግን የቀረቡት ቅድመ ሁኔታዎች አለመግባባትን ሊፈታ በሚችል የፖለቲካ ድርድር ውስጥ ሊቀርቡ የሚገባቸው የመደራደሪያ ነጥቦች እንጂ በተኩሱ ውስጥ ያሉ አካላት ተኩሱ ለማቆምና ላለማቆም የሚያቀርቧቸው አይደለም ይላሉ። ተኩስ የምናቆመው እነዚህ እነዚህ ነገሮች ከተሳኩልን ነው በሚል የተነሱት ነጥቦች የሽግግር መንግስትን ጨምሮ ሁሉም የሰብአዊ መብት ኮሪደሮች ክፍት ይደረጉ፣ በጀት ይለቀቁ የሚባሉት ጥያቄዎች ሁለቱ አካላት ወደ ጦርነት የገቡበትን መሰረታዊ ጉዳይ ሊፈታ የሚ የሚችል የፖለቲካ የድርድር ጠረጴዛ ላይ ሊቀመጡ የሚችሉ የመደራደሪያ ነጥቦች እንጂ ተኩስ ለማቆም እንደ ምክንያት ወይም ደግሞ ሊሳኩ ወይም ሊሟሉ ይገባሉ ተብለው ሊጠቀሱ የሚችሉ አይደሉም። ተኩስ ማቆም ማለት በጦርነት ውስጥ ያሉ አካላቶች ተኩሱ እያደረሰው ካለው ምናልባትም የንጹሃንን ጉዳት ለመቀነስ ሊሆን ይችላል። ከዛ ማለፍ ብሎ ራሱ የታጠቁ ቡድኖች እየደረሰባቸው ካለው ጉዳት አንፃር ያንን ጉዳት ለተወሰነ ጊዜ እንዳይቀጥል ማድረግ ሊሆን ይችላል። ፖለቲካዊ ውጤት ሊያስገኙ የሚችሉ የመደራደሪያ ነጥቦችን ጠረጴዛ ላይ አስቀምጦ ለመወያየት በር ይከፍት ይሆን ካልሆነ በስተቀር እነዚህ አሁን የተነሱት ይሄ ጥቅል የሆነ ፖለቲካዊ መፍትሄ የሚፈለግበትን የጦርነቱ መነሻ ምክንያት ናቸው ተብሎ የሚታሰቡ ፖለቲካዊ ጉዳዮችን ለመፍታት አይደለም ተኩስ የሚቆመው። ተኩስ ማቆም የሰላም ስምምነት ማለት አይደለም። እነዚህ እንግዲህ ቃል አቀባዩ አነሱት የተባሉት መደራደሪያ ነጥቦች የፖለቲካዊ ድርድር ፖለቲካዊ ድርድሩ ደግሞ ወደ ሰላም ስምምነት ሊያመራ የሚችል ወይም የሚያስችል ድርድር ሊደረግ በታሰበ ጊዜ የሚነሱ ጥያቄዎች እንጂ ተኩስ ለማቆም እና ላለማቆም የሚደረጉ አይደሉም። ለአሜሪካ ድምጽ ሬዲዮ መስፍን አራጊ። ወደ ተከታዩ ዘገባ እንውሰዳችሁ። ባልደራስ ለእውነተኛ ዴሞክራሲ ፓርቲ የስድስተኛውን አጠቃላይ ሀገራዊ ምርጫ ውጤት እንደማይቀበል ገለጸ። በአዲስ አበባ ከተማ የተወዳደረው ባልደራስ ዛሬ በሰጠው መግለጫ ከቅድመ ምርጫ እስከ ድህረ ምርጫው ድረስ ያለውን የምርጫውን ተአማኒነትና ፍትሐዊነት የሚያጎድሉ በርካታ ተግባራት መፈጸማቸውን በጥናት ማረጋገጡን ገልጿል። ባልደራስ ቅሬታዎቹን ለምርጫ ቦርድ ቢያቀርብም ምላሽ ባለማግኘቱ በአዲስ አበባ የሚገኙ ሀያ ሶስት የምርጫ ክልሎች በ በሀያ አንዱ ላይ ምርጫው እንዲደገም በፍርድ ቤት ክስ መመስረቱን ገልጿል። ባልዳራስ ካቀረባቸው ቅሬታዎች ጋር በተያያዘ የምርጫ ቦርድ የስራ ኃላፊዎችን ለማግኘት ያደረገው ጥረት እንዳልተሳካና ምርጫ ቦርድ የምርጫውን ውጤት ይፋ ባደረገበት እለት ከቦርዱ ሰብሳቢዎች ባደረጉት ንግግር ቦርዱ ተአማኒ ምርጫ ማድረጉን መግለጻቸውን ጠቅሶ ኬኔዲ አባተ ተጨማሪውን ዘገባ አድርሶናል። ስድስተኛውን ጠቅላላ ምርጫ በተመለከተ ባደረጋቸው የቅድመ ምርጫ የምርጫ ቀንና የድረ ምርጫ ጥናቶች መሰረት ምርጫው ዓለም አቀፍ መስፈርቶችን ያላሟላ መሆኑን ባልደራስ ለእውነተኛ ዴሞክራሲ ፓርቲ ዛሬ በሰጠው መግለጫ አስታውቋል። ፓርቲው በተወዳደረበት በአዲስ አበባ ከተማ ባደረገው ጥናት አብዛኛው የምርጫ አስፈጻሚዎች የብልጽግና ፓርቲ ደጋፊዎች መሆናቸውን፣ የድምፅ አሰጣጥ ስነ ስርዓቱ ምስጢራዊነቱ አለመጠበቁን፣ በድምፅ ቆጠራ ወቅት የማጭበርበር ተግባራት መኖራቸውን፣ እንዲሁም ከቅድመ ምርጫው ጀምሮ ሌሎች የምርጫውን ተአማኒነትና ፍትሐዊነት የሚያጎድሉ በርካታ ተግባራት መፈጸማቸውን ስለ ማረጋገጡ አስታውቋል። ባልደራስ ቅሬታዎቹን ለምርጫ ቦርድ ቢያቀርብም ምላሽ እንዳላገኘ የፓርቲው ህዝብ ግንኙነት ኃላፊ በቃሉ አጥናፉ ገልጸዋል። በእርዳስ ለእውነተኛ ዲሞክራሲ ፓርቲ የደረ ምርጫ በኋላ በርካታ የሰነድ ማስረጃዎችና የሰው ምስክሮችን ለኢትዮጵያ ብሔራዊ ምርጫ ቦርድ አቅርቧል። ለምሳሌ በሀያ አንድ የምርጫ ክልሎች ሰማንያ ዘጠኝ የሰው ምስክሮችን አቅርቧል። ከሀምሳ ገጽ በላይ የሆኑ መረጃዎችን አቅርቧል። ቅሬታውን ግን ምርጫ ቦርድ ሊቀበለው ፈቃደኛ አይደለም። አጠቃላይ የምርጫውን ሂደትና ውጤት ሊቀይር የሚችል አይደለም የሚል የተዛባስ ምላሽ ነው የተሰጠው። ምርጫ ቦርድ ከዚህ ቀደም በሰጣቸው መግለጫዎች ከፖለቲካ ፓርቲዎች በርካታ ቅሬታዎች መቅረባቸውንና በውጤቱ ላይ ለውጥ ሊያመጡ የሚችሉትን በጥልቀት መርምሮ ምላሽ እንደሚሰጥ የውጤት ለውጥ በማያመጡት ላይ ግን ብዙም ትኩረት እንደማያደርግ መግለጹ ይታወሳል። ባልደራስ የተወዳደረበት አዲስ አበባ ከምርጫው ጋር በተያያዘ ጉልህ ችግሮች እንዳልተስተዋሉበትም ነው ቦርዱ ያስታወቀው። ባልደራስ ካቀረባቸው ቅሬታዎች ጋር በተያያዘ የምርጫ ቦርድ የስራ ኃላፊዎችን ለማግኘት ቪኦኤ ያደረገው ጥረት ባይሳካም ምርጫ ቦርድ የምርጫውን ውጤት ይፋ ባደረገበት ዕለት የቦርዱ ሰብሳቢ ብርቱካን ሚደቅሳ ባደረጉት ንግግር ቦርዱ ተአማኒ ምርጫ ማድረጉን ገልጸዋል። እኔ የፖለቲካ ፓርቲ ኢንዱስትሪ አዲስ ሰው አደለሁኝም። ስራ ስንጀምር የነገርኳቸው ጓደኞቼን ፓርቲዎች አያመሰግኑንም እንድታውቁት ምንም ብናረግ ልክናችሁ አይሉንም። ሁልጊዜም ለከሌ ያደላችሁ ይሉናል። አመኔታን እንዳጠብቁ አዎ፣ አዎ፣ በቃ እኛው ለእኛው ነው ያለ ነው ብለን የጀመር ነው። ግን በሂደታችን በሙሉ የምንችለውን ሁሉ ማድረግ ያለብንን ሁሉ አድርገናል፣ እና እኔ ማመን አልቻልኩኝም የፖለቲካ ፓርቲዎች ቦርዱማ ገለልተኛ ነው እሱማ ተአማኒ ነው ሲሉ መስማት። ስለዚህ ዛሬ እኔ ቦርዳችንን ወክዬ እዚህ ደርሰናል። ተአማኒ የሆነ ምርጫ ለሀገራችን ዜጎች ሰጥተናል እላለሁ። ሙሉ ፍትሀዊ ለመሆን ግን ብዙ ይቀራል። ያንቀበላለን። ግማሹም ከእኛም ውጭ ነው። ለመታመኑ ከእኛ የሚጠበቀውን በሙሉ አድርገናል። ይሁን እንጂ ምርጫው ፍትሐዊ እንዳልነበረ በመግለጽ ባልደራስ ውጤቱን እንደማይቀበል የፓርቲው የፖለቲካ ዘርፍ ኃላፊ ጌታነ ባልቻ በዛሬው መግለጫ ላይ ተናግረዋል። አጠቃላይ የኛ የምንለው ምንድን ነው? ይሄ ምርጫ ከቅድመ ምርጫ ጀምሮ ሃይጃክ ተደርጓል። ባለፈውም በቅድመ ምርጫው ጊዜ ባነሳናቸው አመክኔዎች አሁንም ደግሞ ምርጫው እለት ላይ ያየናቸውን አካቶ መጀመሪያ ዴሞክራሲያዊና ፍትሐዊ ምርጫ እንዳይከናወን ተደርጎ ምርጫ ቦርድን በአጋዥነት በዋናነት ደግሞ ብልጽግና ሃይጃክ አድርጎታል። ስለዚህ ይህንን ምርጫ በፍጹም አንቀበልም የሚል ኮንክሊዥን ያለ ሙሉ ለሙሉ ይህን ውጤት አንቀበለውም ነው። ምርጫ ቦርድ ለባልደራስ ቅሬታዎች ምላሽ ባለመስጠቱ በአዲስ አበባ ከሚገኙ ሃያ ሶስት የምርጫ ክልሎች በሃያ አንዱ ላይ ምርጫው እንዲደገም ፓርቲው ለፍርድ ቤት አቤቱታ ማቅረቡንም የተናገሩት አቶ ጌታነ፣ በቀጣይነትም ፓርቲው ሰላማዊ ትግሉን እንደሚቀጥል ነው ያብራሩት። ካልተቀበልነው ደግሞ ሁለት ነገሮች እያደረግን ነው። አንደኛው ቅሬታ መጀመሪያ አቅርበን ነበር። ያንን ምርጫ ቦርድ አልተቀበላቸውም። ከዛ ቀጥሎ ያለው ፍርድ ቤት መሄድ ነው። ፍርድ ቤት ሄደን ዛሬ ምርጫ ቦርድ ምላሽ ይሰጣል። በሁሉም ላይ ከ23ቱ 21ዱ ላይ ክስ አቅርበናል። በእሱ ክስ ምላሹን እንጠብቃለን ማለት ነው። እንደ አጠቃላይ ለሕዝባችን የምንነግረው ምንድን ነው፣ በሰላማዊ መንገድ ብቻ ችግሮች እንዲፈቱ እንፈልጋለን። ከዚህ በኋላ በምንም ሁኔታ ከምርጫ ውጭ የዚህ ሀገር የፓወር ትራንዚሽን መኖር የለበትም። ሙሉ እምነቱ ነው የባልደራስ። ለፌዴራልና ለክልል ምክር ቤቶች በአዲስ አበባ የተወዳደረው ባልደራስ ለእውነተኛ ዴሞክራሲ ፓርቲ በምርጫው ምንም ወንበር ማግኘት አልቻለም። ቦርዱ ለቅሬታዎቼ ምላሽ ሊሰጠኝ አልቻለም በማለት በክስ ሂደት ላይ ከሚገኘው ከባልደራስ በተጨማሪ ኢዜማም በ28 የምርጫ ክልሎች ምርጫው እንዲደገም በሚል ፍርድ ቤት አቤቱታ ያቀረበ ሲሆን የሚመለከተው የፍርድ ቤት አካልም ምርጫ ቦርድ ሐምሌ 30 ቀን 2013 ዓ ም የጽሑፍ ምላሽ እንዲያቀርብ ማዘዙን ኢዜማ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ እናሻግራችሁ። ዘንድሮ እየጣለ ባለው ከመጠን ያለፈ ዝናብ የተነሳ በጎርፍና መሬት መንሸራተት ቁጥራቸው ሁለት ሚሊዮን የሚደርሱ ዜጎች ተጎጂ ሊሆኑ እንደሚችሉ ተነገረ። የጎርፍና የመሬት መንሸራተት ስጋት ያለባቸው ክልሎችና የከተማ አስተዳደሮች የዝግጁነት አቅማቸውን የማጠናከር ስራ እንዲሰሩ እየተደረገ መሆኑም ተገልጿል። ለዝግጁነቱም አራት ቢሊዮን ብር እንደሚያስፈልግ የፌዴራል አደጋ ስራ አመራር ኮሚሽን አስታውቋል። አዲስ ቸኮል ተጨማሪ አለው። ዘንድሮ እየጣለ ያለው ከመጠን ያለፈ ዝናብ ሁሉንም የሀገሪቱ ክልሎችና ሁለት የከተማ አስተዳደሮች ለጎርፍና መሬት መንሸራተት አደጋ እንደሚያጋልጣቸው የፌዴራል አደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ በተለይ ለአሜሪካ ድምጽ እንዳስታወቁት ለጎርፍና መሬት መንሸራተት አደጋ ተጋላጭ የሚሆኑ ዜጎች ቁጥር ሁለት ሚሊዮን ይሆናል ብለዋል። ከብሔራዊ ሜትሮሎጂና ከተፋሰሶች ልማት ባለስልጣን የምናገኘውን መረጃ መስረት አድርገን እንደ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የክብር ማስጠንቀቂያ ስራ እንሰራለን፣ የአደጋ ጊዜ የምላሽ እንሰጣለን፣ ከአደጋ በኋላ ደግሞ የመልሶ ማቋቋም ስራዎችን እንሰራለን። እንደ ሀገር ካየኸው የብሔራዊ ሜትሮሎጂ ኤጀንሲ አሁን የአሁን ትንበያ የሚያሳየው በሀገሪቱ በአብዛኛው ክፍል የሚዘንበው ዝናብ ከመደበኛ በላይ ይሆናል እና በዚህም ምክንያት የመሬት መንሸራተት እና የጎርፍ ክስተት ሊያስከትል የሚችል ነገር እንዳለ ይታወቃል። ከዚህ በመነሳት እንግዲህ ሁለት ሚሊዮን ሰዎች ለጎርፍ ተጋላጭ ይሆናሉ ተብሎ ይታል። በዘንድሮ ክረምት ከመጠን ያለፈ ዝናብ እንደሚኖር ከታወቀ በኋላ ለክልሎችና ሌሎች የሚመለከታቸው አካላት አስቀድሞ ዝግጅት እንዲያደርጉ የማሳወቅ ስራዎች ሲሰሩ እንደነበርም አቶ ደበበ አክለው ገልጸዋል። አምሳ ስድስት ዞኖች እና በሁለት መቶ አርባ አራት ወረዳዎች እና ሁለት የከተማ መስተዳድሮች የጎርፍ ተጋላጭ እንደሚሆኑ ተለይተዋል። ይህ ከተለየ ዘን ቀጣዩ ምንድን ነው ነው? ሁለት ነገር ነው የሚታሰበው። አንደኛ መረጃውን ማግኘት ነው። ከመረጃ በኋላ ደግሞ መረጃውን መስረት አድርገህ የዝግጁነት አቅምህን ማጠናከር የሚጠይቅ ነገር አለ። እንደ ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የመጀመሪያው ስራችን የቅድመ መከላከል ስራ ነው። የቅድመ መከላከሉ ስራ ከመረጃ ጋር የተያያዘ ነው። ከዚህ በመነሳት የቅድመ ማስጠንቀቂያ አለርቱን አዘጋጅተ ወደ ክልሎች መላክ አንደኛው ስራችን ነው። ከዚህ አንፃር ሶስት ጊዜ ለምን ሚመለከታቸው ሚኒስትሮች፣ ለክልሎች፣ ለሌሎችም አስፈላጊ የሆኑ ቦታዎች ላይ የቅድሞ ማስጠንቀቂያ መረጃዎችን ከብሔራዊ ሜትሮሎጂ እንዲሁም ከተፋሶች ልማት የወሰድ ነው ሰጥተናል። ልከናል። ሌላው እንግዲህ በኮቪድ የዘመኑን ኮቪድ በመሆኑ ሶስት ጊዜ በቨርቹዋል ሚቲንግ ከክልሎች ጋራ ተነጋግረናል። የጎርፍ አደጋው ተጋላጮች ሁሉም ክልሎችና ሁለቱ የከተማ አስተዳደሮች ሲሆኑ የመሬት መንሸራተት አደጋ ተጋላጭ የሆኑ ክልሎች ደግሞ አማራ፣ ኦሮሚያ፣ ደቡብ፣ ሲዳማና ትግራይ ክልሎች እንደሆኑ አቶ ደበበ አስረድተው በአጠቃላይ በሀገር አቀፍ ደረጃ 56 ዞኖችና 244 ወረዳዎች የጎርፍ ተጋላጭ ይሆናሉ ተብሏል። የአደጋ ተጋላጭነቱን ለመከላከል የመጠባበቂያ እቅድ መዘጋጀቱንና ለእቅዱ ተግባራዊነትም አራት ቢሊዮን ብር ገደማ እንደሚያስፈልግ አቶ ደበበ ተናግረዋል። ሶስት ቢሊየን ዘጠኝ መቶ ሀምሳ ሰባት ሚሊየን አራት መቶ ስድስት ሺ ሁለት መቶ ስልሳ ብር ያስፈልጋል። ይሄ ብር በሶስት አካላት ሌሎችም ተጨማሪ ካለም እንትን የሚል ነው ታሳቢ የሚደረገው። አንደኛው መንግስት ነው። ሁለተኛ አጋር አካላት ናቸው። ሌሎች ማህበረሰቡም የሚያደርጋቸው አስተዋጽኦች እንዳሉ በዚህ ውስጥ ሊታወቅ ይገባል። አደጋውን ከመከላከል አንጻር በአሁኑ ሰዓት አበረታች የሚባሉ ስራዎች እየተሰሩ ናቸው ያሉት አቶ ደበበ፣ ለዚህም ሁሉም ክልሎች የራሳቸውን በጀት ጭምር መድበው የቅድመ መከላከልና የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን አመልክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፋላችሁን ዝግጅታችን ነው። አሁን ከምሽቱ ሶስት ሰዓት ከአርባ ይላል በኢትዮጵያ ሰዓት አቆጣጠር። ወደ ተከታዩ ዘገባ እንሰዳችሁ። ኢትዮጵያን ለመበታተን ከተዘጋጁ ኃይሎች ለመታደግ በሁሉም የኢትዮጵያ አካባቢዎች የሚታየው መነቃቃትና የጦርነት ዘመቻ ኢትዮጵያውያን ለሀገራቸው መቆምና አንድነት ያላቸውን ቁርጠኝነት የሚያሳይ ነው ሲሉ በፍላጎታቸው እየዘመቱ መሆናቸውን ለቪኦኤ የገለጹ የሲዳማ ወጣቶች ተናገሩ። በሺዎች የሚቆጠሩ ወጣቶች ወደ ግንባር የሸኙት የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሙ የውክልና ያሉትን ጦርነት ለመግታት እና አገሪቱን ከመፈራረስ እየተመሙ ያሉ ያሏቸውን ወጣቶች የአገሬን ብክሯን ታስቀጥላለች ብለዋል። ዮናታን ዘብዲዎስ ዝርዝራለሁ። ወጣት ምስጋናው ይብል በተለያዩ የአገሪቱ አካባቢዎች ከጫፍ እስከ ጫፍ እየተንጸባረቀ ያለው እንቅስቃሴ እንድምታው የአገር ፍቅር ማሳያ ነው ይላል። አገሪቱንም ከመበታተን አደጋ የማዳን እርምጃ ነው ብሏል። በአገሪቱ አሁን የሚታየው ሁኔታና የጦርነት ሲንኮሳ በዚህ ወቅት ይፈጠራል ብዬ አስቤ አላውቅ የሚለው ምስጋናውም ጦርነት ግን በአንድ ወገን ፍላጎት ብቻ የሚቀርብ አለመሆኑ እኛም ለኢትዮጵያ መቆም ተነስተናል ብሏል። አገር ስትኖር ነው እኛ ምንኖረው። አሁን ለምሳሌ ሶሪያ አገር ናት፣ ግን ፈርሳ ህዝብ የላትም። ያ ነገር ወደ እኛ እንዳይመጣ፣ ህዝብ ካለቀ ብቻውን መሬት ኢትዮጵያ ማለት አንችልም። መሬቷና ህዝቧ ነው ኢትዮጵያ ኢትዮጵያ የሚያስመስላት። እቺ ነገር ደግሞ እኛ ካላስቀጥናት ሌላ ለእኛ የሚያስብልን የለም። ምዕራባውያንም ሌላ ትንኮሳ ነው የሚያደርጉብን በህዳሴ ግድብ ዙሪያ ያለውን ነገር የምታውቅ ነገር ነው። ስለዚህ ይሄ ነገር ስላለ በነቂስ ወተን ያለውን ነገር መከላከል ነው ያለብን። ከዛ በኋላ አገር ሰላም ትሆናለች፣ እኛም እንደ አገር እንቀጥላለን። ሰርተ ምንበላው ወተን ምንገባው አገር ስኖር ኢትዮጵያን ለመበታተን የተዘጋጁ ካሏቸው ኃይሎች ለመታደግ በመላው የአገሪቱ ክፍሎች የሚታየው መነቃቃት በፍላጎቱ የዘመተ መሆኑን ለቪኦኤ የተናገረው ወጣት አባይን አበበ አላማው የአገሩን ሰላም ማረጋገጥ መሆኑን ገልጧል። ሄዶ ግንባር ላይ ግድ መዋጋት አይደለም። እዚህ ያለው አካባቢ ላይ ያለውን ነገር ሰላም ስትፈጥር ሁሉም ነገር የተሻለ ይሆናል ብዬ ነው ማስቡ። የወጣቶቹ ተወካይ አቶ አክሉ አለሙ አያሌ አባቶቻችን የተዋደቁላትን ኢትዮጵያን የመታደግ ኃላፊነት አለብን ብለዋል። የምትወዳችሁን የምትወዱን የትግራይ ወጣቶች ሆይ ዛሬ ኢትዮጵያ እናንተን ትፈልጋለች፣ ለእናንተም ትዋደዳለች እናንተ ነጻ ለማውጣት ደፋ ቀና ትላለች። ዛሬ እኛ የሲዳማ ወጣቶች ከኢትዮጵያ ወጣቶች እና ወንድሞቻችን፣ እህቶች ጋር በመሆን ሆ ብለን ተነስተናል። ይህም ቁጭ የተፈጠረው የነጻነትና የመብት ትግል ነው ብሏል። የመከላከያ ሰራዊትን በመቀላቀል የአገሪቱን ዳር ድንበር ለመጠበቅ ፈቃዳቸውን የገለጡ ከአራት ሺህ በላይ የስዳማ ወጣቶችን ወደ ግንባር የሸኙት የስዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ላለፉት 27 ዓመታት አገራችንን ስመራ በተለያየ መልኩ አገራችንን ዘርፏል። መልካም አስተዳደርና የሕግ በላይነትን በመንፈግ ማናለባይነትን በማረጋገጥ ብሔሮች ብሔረሰቦችን በማከፋፈል እኩልነትን በመንፈግ አለያይተው ለረዥም ጊዜ በዝብዞናል እንደ ስዳማ ሕዝብም ቢሆን ራሱን በራሱ የማስተዳደር መብት ነፍጎን ለበርካታ ዓመታት እንድንታገል አስገድዶናል። በዚሁም ትልቅ ዋጋ ስንከፍል ቆይተናል። በተባበረ የኢትዮጵያ ልጆች ክንድ ይህንን የኢትዮጵያን ጠላት እንጥላለን ሲሉም ተናግሯል። የውክልና ያሉት በህወሓት የሚመራውን ጦርነት ለመግታትና አገሪቱን ከመፈራረስ ለመታደግ እየተመሙ ናቸው ያሏቸውን ወጣቶች የአገርን ክብሯን የምታስጠብቋት እናንተ ናችሁ እንኮራባቸዋለንም ብሏል። አቶ ደስታ የክልሉ መንግስትና ባለሀብቶች እንዲሁም የመንግሥት ሠራተኞች ለመከላከያ ሰራዊት ከ30 ሚሊዮን በላይ የጥረ ገንዘብና የአይነት ድጋፍ ማድረጋቸውን ተናግሯል። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሑፍ ድል እየቀናቸው መሆኑን ገልጠዋል። በተለይም የፌዴራል መንግስቱና የአማራ ክልል ባለሥልጣናትን አመራር አጣጥለውም ከየክልሉ የጠሯቸው ልዩ ኃይሎችና አርሶ አደሮችን ወደ መጡበት መመለሳችን እንቀጥላለን ብሏል። እኛ ጠባችን ከአማራ ከአፋርና ከሌሎች ጭቁን ህዝቦች እንዲሁም ሚልሻዎች ጋር አይደለም በማለት አክለዋል። አቶ ጌታቸው በዚህ ተከታታይ ትዩታቸው የሀገሪቱን ከፍተኛ ባለስልጣናትን ስም ጠቅሰው ለህዝባችን ስጋት ሆነው እስከ ቀጠሉ ድረስ እርምጃችን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ስሉም አስፍረዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲሰር ብርሃን ሀይሉ እያስተናገድኳችሁ ያለሁት ጽዮን ግርማንኝ። የዕለቱ ተረኛ አዘጋጅ አሉላ ከበደ ነው። አሁን ወደ ተከታዩ ዘገባ እናልፋለን። ትምህርት ይሆናል። ኢትዮጵያን ጨምሮ በአፍሪካ ወደ ትምህርት ቤት የሚገቡ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ሴት ተማሪዎች በሚያጋጥሟቸው በርካታ ተግዳሮቶች ምክንያት ትምህርታቸውን ለማቋረጥ ይገደዳሉ። ካምፌድ ወይም ትምህርት ለሴቶች ዘመቻ የተሰኘ መንግስታዊ ያልሆነ ግን በተለይ ድህነት በአፍሪካ ሴቶች ትምህርት ላይ የሚያሳድረውን ጫና ለመቅረፍ ላለፉት 18 ዓመታት ለተማሪዎችና ወላጆች የኢኮኖሚ አቅም በመፍጠር እንዲሁም በሀገሪቱ የሚገኙ ትምህርት ቤቶችን በማገዝ ከ4.8 ሚሊዮን በላይ ሴት ህጻናት በትምህርት ቤት እንዲቆዩ አድርጓል። ይህንን ተሞክሮ ወደ ኢትዮጵያ ለማምጣት እንዲቻል ስመኝሽ የቆየ ድርጅቱ በተለይ ትምህርታቸውን ጀምረው እንዳያቋርጡ ለማገዝ የሰራቸውን ስራዎች የሚያስቃኝ ዘገባ አሰናድታለች። ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት በቅርቡ ያወጣው መረጃ እንደሚያሳየው በዓለም ዙሪያ 132 ሚሊየን የሚሆኑ ሴት ህጻናት ወደ ትምህርት ቤት አይሄዱም። ከቅርብ ጊዜ ወዲህ ደግሞ በኮቪድ-19 ምክንያት የትምህርት አቅርቦት በመስተጓጎሉ 11 ሚሊየን ሴት ተማሪዎች ወደ ትምህርት ቤት ላይመለሱ ይችላሉ የሚል ስጋት አለ። ከነዚህ ውስጥ አብዛኞቹ እንደ ኢትዮጵያ ባሉ ዝቅተኛ ገቢ ባላቸው ሀገራት የሚገኙ ናቸው። ለዚህ መሰረታዊ ምክንያቱ ድህነት ቢሆንም የጾታ እኩልነት አለመኖር፣ ጾታን መሰረት ያደረገ ጥቃት፣ ያለእድሜ ጋብቻና በተለይ በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ከዚህ ቀደም ያነጋገርናቸው የትምህርት ባለሙያዎች ነግረውናል። በአማራ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖች በበለጠ በቤተሰባቸው የኑሮ አቅም ምክንያት የመጣ የሴቶች ህፃናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እየሆነ መጥቷል። በዋናነት አሁን ዘልቀው ሂደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንዳንድ ትልቅ ፈታኝ ሆነው እየመጣ ያለ ችግር ነው። በቤንሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከሀያ አምስት ዓመታት በላይ በትምህርት ባለሙያነት ያገለገሉት አቶ ሙሉጌታ እድሜው ገፍቶም እንዲሁ በስራ ላይ በቆዩባቸው አመታት በሴቶች ትምህርት ዙሪያ ያስተዋሏቸውን ችግሮች እንዲህ ያስረዳሉ። Dersler öte aklı dikelere için girdiğimiz kilden başka bir aldo boyunca diğerleri bilmeslerdi. Anne ya böyle oturup sildi, bu daha zor girdiğimiz halde taraf. Böyle çünkü ne olduğunu bile uydular. Zorluklarla bu konuyu taslamladı. Şimdi zekamızın yaparıp yazarı var. Böyle bir noktada, kaptayken nasıl yaparak ilerledik ki? İşte böyle bir iş yaptığımızda ne prosesler olur da? Aynen o devamı aradıktan sonra onu var yetesha le ya yekuzi bandi ga rotsa lenga tsatsatsa 50 50 malet tsala le tsitsitsatsa le ya go lega tsitsitsatsa 1 800 gtsitsitsatsa ntqa ngitshe haya ngane o ngotsatsa na e tsitse fa nngotsa ye ba mara ke baar ga rakae በህግና አካል እንዳይሰዩ ሌላ በማረግ የመዳር ይታያሉ። በባህር ዳር ዙሪያ ካምፌድ ወይም ትምህርት ለሴቶች ዘመቻ የተሰኘው መንግሥታዊ ያልሆነ ድርጅት የተቋቋመው እነዚህን በመሰረታዊ ሁኔታ ከድህነት ጋር የተቆራኙ እና ሴቶችን ከትምህርት ገበታቸው የሚያርቁ ተግዳሮቶችን በመቅረፍ ሴቶችን ራሳቸውን እንዲችሉ ለማገዝ ነው። ድርጅቱ ላለፉት አስራ ስምንት ዓመታት በአምስት የአፍሪካ ሀገራት በጋና ማላዊ፣ ታንዛኒያ፣ ዛምቢያ እና ዝምባብዌ ውስጥ እየሰራ ሲሆን ከ379,000 በላይ ተማሪዎች በቀጥታ ተጠቃሚ እንዲሆኑ አድርጓል። ለመሆኑ በእነዚህ ሀገራት የሴት ተማሪዎች ችግር ምን ያክል ተቀርፏል? ኢትዮጵያስ ከዚህ ምን ትማራለች? በታንዛኒያ የካምፌ ዳይሬክተር ሆነው ለሚያገለግሉት ሊዲያ ዊልበርት ያቀረብኩት ጥያቄ ነው። ችግሮችን ከስር ከመሰረታቸው ለመፍታት በመቻላችን የሚማሩበት ሁኔታና የጀመሩትን ትምህርት የመቀጠሉ ሁኔታ ተሻሽሏል። ለምሳሌ ታንዜኒያ ውስጥ ስራ ስንጀምር አንድ መቶ ሴት ተምሳሌቶች ነበሩን አሁን ከ2 ሺ በላይ ሆነዋል። በአሁኑ ሰዓት በተለያዩ ክፍለ ግዛቶች የሚገኙ ትምህርት ቤቶች ውስጥ ለሚማሩ 19 ተማሪዎችም ድጋፍ እናደርጋለን። በአጠቃላይ ታንዛኒያ ውስጥ እስከ ዛሬ ለ48 ሺህ ሴት ተማሪዎች ድጋፍ አድርገናል። ካምፌድ በታንዛኒያ በሰራባቸው ዓመታት ይህን ማድረግ የቻለው በተለይ ለሴቶች ከትምህርት ገበታ መራቅ ዋና ምክንያት የሆነውን ድህነት ለማስወገድ ከወላጆች፣ ከተማሪዎች፣ ከትምህርት ቤቶችና በቀጥታ ከማህበረሰቡ ጋር በመስራቱ መሆኑን ሊዲያ ዊልበርት ያስረዳሉ። ጥሩ ገቢ ያለው ቤተሰብ ልጆቹን ትምህርት ቤት አልልክም ሲል አላየሁም። በእርግጥ ሌሎች ችግሮች ሊኖሩ ይችላሉ፣ ግን በድህነት ውስጥ እንደሚኖረው ሰው ሊሆን አይችልም። ስለዚህ በዋናነት የምናደርገው ይህንን የገንዘብ ችግር መቅረፍ ነው። በመንግስት ተቋማት በኩል ለትምህርት የሚሆናቸውን ወጪ መሸፈን የማይችሉትን ልጆች ለይተን በቀጥታ የገንዘብ ድጋፍ እናደርግላቸዋለን። ከዚያ የትምህርት ቁሳቁስ፣ የትራንስፖርት እና አንዳንዴም የሚኖርበትን ቦታ እናመቻችላቸዋለን። ልክ ልጁን ወደ ትምህርት ቤት የሚልክ ወላጅ የሚያደርገውን እናደርጋለን ማለት ነው። ካምፌድ በድርጅቱ ድጋፍ ተደርጎላቸው ለቁም ነገር በበቁ አባላቱ አማካኝነት የተቋቋመ ለርነርስ ጋይድ ወይም ተምሳሌት የተሰኘ ፕሮግራምም አለው። ፕሮግራሙ በዋናነት ዓላማው የነበረባትን ችግር አሸንፋ ተምራ ለቁም ነገር የበቃች ሴት ለሌሎች ሴት ህጻናትና አቻዎቿ ምሳሌ እንድትሆን ማድረግ ነው። ካምፌድ በሚንቀሳቀስባቸው አምስት ሀገራት ከአራት ሺህ በላይ ተምሳሌቶችን አፍርቷል። ከነዚህ አንዷ በታንዛኒያ ገጠራማ አካባቢ ተወልዳ ወላጆቿን በልጅነቷ በማጣቷ ለችግር የተዳረገች ሆኖም ካምፌድ ባደረገላት ድጋፍ ታግዛ ትምህርቷን በዩኒቨርሲቲ መጨረስ የቻለችው ዲያሪስ ማርቲን አንዷ ናት። ካምፌድ ፕሮባብሊ አይ ኩድ ኖት ካምፌድ ባይረዳኝ ኖሮ ትምህርቴን ለመጨረስ አልችልም ነበር። ምናልባትም እንደ ታናናሾቼ ጎዳና ላይ ነበር የምወድቀው። እነሱ ለተወሰነ ጊዜ ጎዳና ላይ ወጥተው ነበር። ነገር ግን እኔን ካምፌድ ሕልሜን እንዳሳካ ረድቶኛል። በተለይ ሌሎችን እንደኔ ያሉትን እንደኔ ይቸገሩ የነበሩትን እንድረዳ ረድቶኛል። የሁልጊዜ ምኞቴ ዩኒቨርሲቲ ገብቼ ስጨርስ ሌሎች ሴት ወጣቶችንና ረጅ የሌላቸውን ህልማቸውን እንዲያሳኩ መርዳት ነበር። ዲያሬስ አሁን በካፌድ ውስጥ ዋና ፕሮግራም ኃላፊ ሆና ትሰራለች። ለሌሎች ሴት ተምሳሌት በመሆን የጽናትን ውጤት ታጋራለች፣ የስኬት መንገዷን ታሳያለች። የአቅም ችግር ያለባቸውን ደግሞ በድርጅቱ አማካኝነት እርዳታ እንዲያገኙ ታግዛለች። እንደ ዲያሪስ ያሉ ሴቶችን ማስተማር ቤተሰብን፣ ማህበረሰብን፣ ብሎም ሀገርን ማስተማር ነው የሚሉት ሊዲያ የሴት ልጅ መማር ለዓለም እድገት ወሳኝ መሆኑን ያሰምሩበታል። የተለያየ ባህልና የኢኮኖሚ አቅም ማጣት ሴት ልጆችን ድምፅ እንዳይኖራቸው ያደርጋል። ትልቅ ሕመም ውስጥ ሆነ እንኳን ሀሳባቸውን በሙሉ ልብ ለመግለጽ ሊቸገሩ ይችላሉ። ስለዚህ ሴትን ልጅ ትምህርት ማስተማር የማህበረሰብን ድምፅ መመለስ ማለት ነው። ካምፌድ ፕሮግራሙን በሌሎች የአፍሪካ ሀገራት የማስፋፋትና በአፍሪካ ስኬታማ የሴት አስተማሪዎችን የህግ ባለሙያዎችን የንግድ ባለቤቶችንና የጤና ባለሙያዎችን እንዲሁም የመንግስት ኃላፊዎችን ቁጥር የማሳደግ እቅድ አለው። ያንን ለማሳካት እንደ ዲያሪስ ያሉ ተምሳሌቶች ሴቶች ከትምህርታቸው እንዳይስተጓጎሉ ሌት ተቀን ይተጋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁን የመጨረሻው ሰዓት ላይ እንገኛለን። ወደ ኦሎምፒክ ነው የምንመልሳችሁ። ኢትዮጵያ በመካሄድ ላይ ባለው የቶኪዮ ኦሎምፒክ በ10 ሺህ ሜትር ያስመዘገበችው የወርቅ ሜዳሊያ የአገሪቱ አሁን እያለፈች ካለችበት ፈታኝ ሁኔታ አንጻር ትልቅ ትርጉም የሚሰጠውና ተስፋ የሚያጭር መሆኑን የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ገልጸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮሎኔል ደራርቱ ቱሉም ተመሳሳይ ሀንሳብ ለአሜሪካ ድምጽ አንጸባርቃለች። ኢትዮጵያ የገጠሟትን ፈተናዎች በማለፍ ድል ማስመዝገቧን ትቀጥላለች፣ ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። እስክንፍሬው አጭር ተቀባለሁ። ኢትዮጵያ በመካሄድ ላይ ባለው የቶኪዮ ኦሎምፒክ የመጀመሪያውን የወርቅ ሜዳሊያ በ10 ሺህ ሜትር በሰለሞን ባረጋ አማካኝነት ያገኘችው በአዲስ አበባ ሰዓት አቆጣጠር ዛሬ ከሰዓት በኋላ በተካሄደው ውድድር ነው። አረንጓዴ ቢጫ ቀዩ ባንዲራ በዓለም አቀፍ መድረክ ከፍ ብሎ እንዲውለበለብ ያደረገው ይህ ድል አገሪቱ አሁን እያለፈችበት ካለው ፈታኝ ሁኔታ አንጻር ትልቅ ትርጉም የሚሰጠውእና ተስፋ የሚጭር መሆኑን የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያን ገልጸዋል። ካነጋገርኳቸው አስተያየት ሰጪዎች አንዱ በቅድስተ ማርያም ዩኒቨርሲቲ ተመራቂ ተማሪ እንደሆነ የገለጸ ወጣት ነው። ስሜ ብሩክ በለጠ ይባላል። የዩኒቨርሲቲ የመጨረሻ ዓመት ተማሪ ነው። አሁን ያለችበት ሁኔታ ኢትዮጵያ ያው እናውቀዋለን እና ይህንን የሀገሪቱን ስሜት በሙሉ የሚቀይር ነው ተብሎ ይታሰባል። ምክንያቱም ወርቅ ስናገኝ ያው ተናገኘን ተናገኘ ሳይሆን ኢትዮጵያ አገኘች ነው የሚባለው ያው ሙሉ ኢትዮጵያን አንድ የሚያደርግና ወደ ቀብደም ህብረታችንም ሆነ ፍቅራችን የሚመልስ እና አንድነትን የሚመልስ ትልቅ ስሜትን የሚፈጥር ድል ነው ብያስባል። ስንታየሁ የተባሉ የአዲስ አበባ ከተማ ነዋሪም ተመሳሳይ ሀሳብ አንጸባርቀዋል። በጣም በጣም ነው ደስ ያለኝ ያው በተለይ እንደዚህ ኢትዮጵያን ቱ ካለው ከፖለቲካውም ከላውም ጋር በተያዘ የተከፋፈለ ስሜት ውስጥ ባለንበት ወቅት ውስጥ እንደዚህ አይነት አትሌቲክስ ደግሞ ውጤት ወደ አንድነት የሚያመጣ ና በጋራ ደግሞ የምናከብረው ሴሌብሬት የምናደርገው ውጤት ሲገኝ በጣም በጣም ነው የሚያስደስተው ና በጣም ደስ ብሎኛል የመጀመሪያው እንጂ የመጨረሻውም ሜዳሊያ እንደማይሆን ተስፋ አደርጋለሁ። ሰለሞን ባረጋ የመጀመሪያውን የወርቅ ሜዳሊያ ባስመዘገበባት ቶኪዮ ያለው የደስታ ድባብ ደግሞ የተለየ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮሎኔል ደራርቱ ቱሉን በስልክ አግኝቻለሁ። ምን በጣም በጣም ነው ደስ ያለን። በጣም በጣም ያለኑን ድባብ የነበረውን ድባብ ሁሉ ነው የለወጠውና ትንሽ ክፍተቶችም አንዳንድ ነገር እንደዚህ ስለነበሩ ያን ሁሉ ነበር ያጠፋልንና በጣም በጣም ነው ደስ ያለን እና ደስታችን ደስታችን ወደር የለውም። እንግዲህ ሰለሞን በጣም በአማረ ሁኔታ በአማረ ሁኔታ በማ እንግዲህ አስር ሺህ በኢትዮጵያ መለያ እስከሆነ ድረስ ሁሉም ህዝብም የሚያውቀውና ምናልባትም እንግዲህ ከኖ ቀነኒሳ በቀለ ካመጣ ከቤጂንግ በኋላ በለንደን እና በሪዮ በወርቅ አላገኘንም። በአጠቃላይ ድባቡን ሁሉ ነው የቀየረውና ና ልጆችም ልጆች ሞራል ሁሉ ነው የቀየረው ሁሉ ነገር አሁን በጣም በጣም በቃ እንትን ነው ብርሃን ነው ማለት ነው ፊታችን ፊት ለፊታችን። አንድ የመጨረሻ ጥያቄ ብቻ ላክል ለአርቱ አሁን አንዳንድ ሰዎች ሳናግር ነበር እና እዚ አዲስ አበባ ያለውን ስሜት በተመለከተ በተለይ አሁን አገሪቱ እያለፈችበት ካለችው ፈታኝ ሁኔታ አንጻርም መንፈስን የሚያድስና እንዲያው ሁኔታዎችን ላይም ተስፋ የሚዘራ ነው የሚል አስተያየት ሁሉ ሰጥተዋል እና አንቺ አውቃለው የስፖርት ሰው ነሽ፣ ግን እንደ ዜጋ እንዴት ታየዋለሽ? በጣም ነው እንጂ የሀገራችንን ገጽታም ለመቀየር የሚሆን እንደው ያለውን ፈተና አሁን ያለውን ነገር ያለውን ጭንቀት በመጠኑም ቢሆን እና ትንሽ ህዝቡ እፎ የምልበት እና ከግራ ምቀኛ ያለው በሙሉ እፎ የምልበት ነው። ምክንያቱም ደግሞ ስፖርት መቼም ታውቃለህ እንግዲህ ስፖርት የዓለም ቋንቋ ነው። ስፖርት እንግዲህ ያው በዓለማችን ላይ ሰላም ነው እና የሰላም ቋንቋ ነው፣ የሰላም ባለቤት ነው። ስለዚህ እግዚአብሔር ፈቅዶ ደግሞ እዚህ ኦሎምፒክ አደባባይ የምታየው ሰላም፣ ፍቅር፣ አንድነቱ ደግሞ ለሀገራችን ለኢትዮጵያ በመጣላለሁ እንግዲህ ሁሉ ነገር አሁን አንተ የምትለው ፈተናዎች ብዙ ነገር በሀገራችን ላይ እንዳለ ሁላችንም ሁላችንም ይገባናል ይገባናል። እና ስለዚህ የሀገራችን ሰላምና ፍቅር እንደዚህ አንድ ቀን ይመጣል ብዬ ነው የማስበው። ና ለሱም ቢሆን በጣም በጣም ብዙ ነገር የምነውጥ ነገር ነው ማለት ነው። አሁንም ልክ እንደ ሰለሞን ሁሉ ሌላ ወርቅ መጥቶ እንደው የሀገራችን ደግሞ እንግዲህ ኢትዮጵያ ደስ ምላት ይላታል ብዬ አስባለሁ። ድጋሚ አሁን ኮሎኔል ደራርቱ ቱሉ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት በድጋሚ እንኳን ደስ አለሽ። እንግዲህ ሰሞኑን ደግሞ ሰፋ ባለ ሁኔታ እንደምንነጋገር ተስፋ አደረጋለሁ በጣም አመሰግናለሁ። ለዛሬው እጠብቃለሁ ጠብቃለሁ። ደራርቱ በጣም አመሰግናለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ ባለስልጣናትና ታዋቂ ግለሰቦችም የእንኳን ደስ ያላችሁ መልእክት አስተላልፈዋል። ኢትዮጵያ የገጠሟትን ፈተናዎች በማለፍ ድል ማስመዝገቧን ትቀጥላለች ብለዋል ጠቅላይ ሚኒስትር አብይ አህመድ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ባይጠናቀቁም ሰዓታችን ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማኝ አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደው